ሰሎሞን አባተ ማምሻውን እዚያ ወደሚገኘው የቀድሞ የቪኦኤ ዘጋቢ ታፈሰ በለጠ ዘንድ ደውሎ አነጋግሮት ነበረ። በሰሎሞን የመጀመሪያ ጥያቄ ወደ ውይይቱ እንገባለን። ምን አዲስ ነገር አለ ታፈሰ? አዲስ ነገር ያለው ትናንት ማምሻውን የስዊስ ኮንፌዴሬሽን አቃቤ ሕግ አንድ አጭር መግለጫ አውጥቶ ነበር። ኮፓይለቱን በሚመለከት ጠቅላላ ሁኔታውን በዝርዝር ለማወቅ ፈቃደኛ እንደሆነ እና ይህንም ለማድረግ ኮፓይለቱ በእስር ላይ እንዲቆይ የሚታሰረውም የጊዜው ገደብና ቦታው በፍጹም እንደማይታወቅና ለማንም ግልጽ እንደማይሆን አስታውቋል። የሚታሰረው የጊዜ ገደብ ማለት የጊዜ ቀጠሮ ማለት ነው? አዎ፣ እንደሱ አይነት ቀጠሮ፣ ክስ ከመመስረቱ በፊት ያለውን አዎ ለምሳሌ የሶስት ወር እንደዚህ እያለ የሚራዘምበት ሁኔታ ሁሉ ግልጽ ለማድረግ አልፈለገም። አዎ፣ ለነገሩ እኔም ከስዊስ ፖሊስ አንዳንድ ነገሮችን ለማጣራት ሙከራ እያደረግኩኝ ነበረ። እነሱ እንደነገሩኝ ከሆነ አሁን ፖሊስ ምንም መናገር አይችልም፣ በዚህ ጉዳይ ላይ ከእኛ እጅ ወጥቶ ጉዳዩን አሁን ፌዴራል አቃቤ ሕግ ነው የያዘው ብለው መልስ ሰጥተውኝ ነበረ። እዛም ቃል አቀባይዋን ለማግኘት ጥረት እያደረግኩ ነው ያለሁትና አሁን አቶ ታፈሰ ከነገርከኝ ነገር ጋር የሚመሳሰል ነገር ነው ያለው። አጠቃላይ ሁኔታው እና፣ በምንድን ነው በምን ሁኔታ ነው አሁን እሱ ታስሯል ሲባል ምን ተብሎ ነው የሚታሰረው? ምንም አርስት አልሰጡትም። ወይንም ተጠርጣሪ ነው አላሉም ወይ ምንም አልተባለም። ነገር ግን ሁኔታውን አውሮፕላኑን እና ኮፓይለቱን በሚመለከት ጠቅላላውን በጥልቀት ለመመርመር ነው የፈለጉት። የጤና ምርመራ ሁኔታ ተነስቶ ነበር በዛ መግለጫ ላይ ምንም ነገር አልተገለጸም። የኢትዮጵያንስ ጥያቄ አስመልክቶ የሚነሳ የሚባል ነገር ወይም በዘገባዎች የሚነሳ ነገር አለ ተላልፎ እንዲሰጠው የተነሳን ጥያቄ አስመልክቶ ወይም የመሰጠቱን ነገር በአጠቃላይ ቀደም ብሎ የኢትዮጵያ መንግሥት እንዲመለስለት ወደ ሀገሩ እንዲ እንዲሰጠውና ወደ ሀገሩ እንዲመለስ የሚል ጥያቄ አቅርበዋል የሚል ጉዳይ ተነስቶ ነበር። ሆኖም በስዊዘርላንድ ሕግ መሰረት አንድ ዜጋ ወደ አገሩ አስገድዶ ለመመለስ የማይቻልበት ሁኔታ አለ። ይህም አንድ ሀገር የሞት ቅጣት ወይም የስቃይ ቅጣት በተግባር ላይ የሚያውል ከሆነ ወደዛ ሀገር እንዲመለስ አይደረግም። ይሄ በሕግ የሰፈረ ነው። በሕግ የሰፈረ ነው። ስዊትዘርላንድ የሞት ቅጣት የላትም። የሞት ቅጣት የለውም። ቆይቶ አልካ ይሄንን ካስወገዱ በሞት ቅጣት። እስቲ ወደ ሌላ አንድ አጠቃላይ ዓለም አቀፍ ወደ ሆነ ጉዳይ ልምጣና በጫዋታችን መካከል ያነሳህልኝ ነጥብ ነበረ። በስዊስ ፖለቲካ ውስጥ አንድ ንግግር ያስነሳ ነገር ያልከኝና የስዊስን ጄቶች የስራ ሰዓት የሚመለከት ነበር። አሁን ፖለቲከኞቹ እየተወያዩበት ነው። ከዚህ ከኢትዮጵያ አየር መንገድ መጠለፍ ጋር ተያይዞ ያልከኝ ነበር ና ምንድን ነበር እሱ የሚመስለው ይሄ ሰሞኑን በይፋ እና በብዛት ሲያነጋግር የነበረው አይሮፕላኑ ሌሊት ተጠልፎ በሚመጣበት ጊዜ የስዊስ መንግስት ያቅ ነበረ። ሆኖም አይሮፕላኖቹ የጦር አይሮፕላኖቹ አጅበው እንዲያርፍ ለማድረግ የሚችሉት የስራ ሰዓት ሲጀመር ብቻ ነው። ጠዋት ማለት ከጠዋቱ ሁለት ሰዓት ላይ ብቻ ነው። በዛን ጊዜ ይህን የኢትዮጵያ አየር መንገድ በመጀመሪያ አጅቦት የመጣው ሁለት የጣሊያን ጄቶች ናቸው እስከ ስዊስ ድንበር ድረስ ድንበር አቅራቢ ያደረሱት ቀጥሎ ደግሞ የፈረንሳይ ጄቶች ናቸው አጅበው ጄኔቫ አውሮፕላን ጣቢያ እንዲያልፍ ያደረጉት። በዚህ ጊዜ ሁሉ የመከላከያ ሚኒስትሩ አጭር መግለጫም ሰጥቶ ነበረ እና ከጎረቤቶቻችን ጋራ ጋር የጦር ስምምነት የጸጥታ ስምምነት ስላለን በዚህ ምክንያት ነው የተካሄደው ብሎ ነበረ። በሌላ በኩል ደግሞ የፓይለት እጥረት እንዳለበትና የበጀትም እጥረት እንዳለ የመከላከያ ሚኒስትሩ ተናግረዋል። በአሁኑ ጊዜ ደግሞ በፓርላማው ደረጃ ተጨቃጭቀውበት የነበረው እና አሁን የህዝብ አስተያየት የተጠየቀበት ሀያ የጦር አውሮፕላኖች ጄቶች ከስዊድን ሀገር ለመግዛት ፍላጎት አላቸው። ይህንንም ይግዙ አይግዙ የሚለውንም ህዝብ በድምፅ በሚቀጥለው ሁለት ወራት ጊዜ ውስጥ ያሳልፈዋል ተብሎ ያሳልፈዋል ወይም እምቢ ይለዋል ተብሎ ይጠበቃል። እንዲህ አይነቱን ሁሉ ንግግር ያጫረው ይሄው የኢትዮጵያ አየር መንገድ ተጠልፎ ጄኔቫ ማረፍ ነው ማለት ነው። ጊዜው ቀደም ብሎ የተወጠነ ነው። ዳሩ ግን ምናልባት በዚህ ምክንያት የተለየ አስተያየት ስለተፈጠረ ወይም አይገዛ የሚለው ወይም ይገዛ የሚለው የተለየ ስሜት ሊፈጥር ይችላል። እና የስዊስ አየር ኃይል ወይም ደግሞ ከፍ ያለ የጦር ዝግጁነት ያላቸው አካላት የሚንቀሳቀሱት በስራ ሰዓት ብቻ ነው ማለት ነው። ከስራ ሰዓት ውጭ እነሱም ይተኛሉ ማለት ነው። እንግዲህ እስከ ዛሬ እስከ ዛሬ በዚህ አይነት ነው የሚካሄደው። አሁን ግን ይሄ ሁኔታ፣ የኢትዮጵያ አየር መንገዱ ሁኔታ ከተፈጠረ በኋላ ለምን ሀያ አራት ሰዓት አይሰሩም የሚለው ተጽዕኖ የ ያስከረረ ሄዷል። ሌላ ደግሞ አንድ ያልጠቀስኩት ነገር የኢትዮጵያ አየር መንገድ እስከ ትናንት ወዲያ ምሽት ድረስ ታግቶ ቆይቶ ነበር። በዚህ ጄኔቫ የተጠለፈው ማለት ነው የተጠለፈው። እሺ፣ አሁን ግን ኮንፌዴሬሽኑ ለቆታል። ሮብለት ማታ አስፈላጊው ምርመራ ከተደረገበት በኋላ በጣም አመሰግናለሁ። እኛ ተታፈሰ ደህና ሰላም